You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር አሰፋ ባልቻ የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት፣ ከመምህርነት ባሻገር በአመራር ደረጃ የወሎ ዩኒቨርሲቲን መርተዋል። ለመነሻ ያ ኢትዮጵያ ውስጥ በአሁኑ ወቅት አንዱ አሳሳቢና ትልቅ የሆነ ለውጥ ከሚያስፈልጋቸው ተቋማት ውስጥ ዩኒቨርሲቲ ተቋማት ናቸው። የዩኒቨርሲቲ ተቋማት ኢትዮጵያ ውስጥ አመሰራረታቸው እንዴት ነው? የኢትዮጵያ የትምህርት ፍላጎት ጋር አብሮ የሚያያዝ ነው። በሀገራችን የነበረው የዩኒቨርሲቲ ወስ ቁጥር ከሁለት እና ሶስት የማይበልጥ ነበረ። የአለማያ በኋላ ስለተደበለቀ ከኮሌጅነት ወደ ዩኒቨርሲቲ ከፍ ስላለ ከዚም ደግሞ አስመራ ዩኒቨርሲቲ የሚባለው በኋላ ለብቻው ሄደው እና አዲስ አበባ ዩኒቨርሲቲ ነው አንዱ መሰረታዊ የነበረው ሌሎች በትንንሽ ኮሌጅ ደረጃ የነበሩ ናቸው። እና አምቦን የመሰሉ እና ሌሎች ዩኒቨርሲቲ ኮሌጆች እና የመምህራን መሰልጠኛ የሚባሉትም ከዛ በላይ የሚሄዱ አይደሉም። በዲፕሎማ ደረጃ የሚያስተምሩ የነበሩ ናቸው እና ሀገሪቱ ምንም የትምህርት ተቋም አልነበራት የከፍተኛ ተቋም ቢባል ምንም እውሰት አይሆንም ይሄ እስከ ቅርብ ጊዜ ድረስ ያለውን ጊዜ ያጠቃልላል የደርግንም ዘመን ሙሉን ወስዶ ማለት ነው ከዛ በኋላ የኢህአደግ መንግስት ደግሞ ይህንን የሀገሪቱን ችግር ቁልፍ እንደሆነ የተረዳ እና መፍትሄ መሰረት ያስፈልገዋል በሚል ይመስላል አጀማመሩ በየቦታው ዩኒቨርሲቲዎችን ማቋቋም ጀመረ የዩኒቨርሲቲዎቹ እድገት ታሪክ የለውም። እንደ ማሽሩም ዝም ብሎ ያደጉ ናቸው። እዛም ቦታ፣ እዛም ቦታ፣ እዛም ቦታ የሚል ነው። ያው እንግዲህ እንደምታውቀው ይህን ብሔረሰቦች እና ህዝቦች እየተባለ የሚደነገርለት በሪጅን የተከፋፈለ ስለሆነ ሁሉም ሪጅን፣ ሁሉም አካባቢ ዩኒቨርሲቲ ፈላጊ ሆነ። መጀመሪያ ምንድን ነው የሚፈልገው የሚለው ነገር፣ ሃይስኩል በሙሉ አላቸው ወይ እና ኮሌጅ ሴቶች አሏቸው ደ የሚያስተምሩ ሌሎች ቴክኒክ እና ሌሎች ሙያ የሚያስለጥኑ ኮሌጆች አሏቸው እንኳ የሚል ግምት ውስጥ አልገባም። ለሁሉም አካባቢዎች ዩኒቨርሲቲ እንደሚያስፈልግ ተደርጎ ነው። ዩኒቨርሲቲን እኛ ሀገር በእውነተኛው ዩኒቨርሲቲ የሚለው ትርጉም ካየነው ይከብዳል። አንድ ትምህርት ተቋም ወደ ዩኒቨርሲቲ ደረጃ መቼ ነው ከፍ የሚለው፣ እንዴት ነው፣ ምን ሲያሟላ ነው የሚለውን መሰረት ያሁኑ ጥያቄዎች አሉ። እንግዲህ ያው ክራይቴሪያዎቹን መዘርዘር አልችልም። እነዛ ክራይቴሪያዎች ቢያንስ የቲችንግ ስታፉ ብቻ እንኳ ማስተማሪያው አስተማሪ ማለት ነው መምህሩ ኳሊፊኬሽን ከሀያ አምስት እና ሰላሳ ፐርሰንት በላይ መሆን አለበት። ያ በፒኤችዲ ደረጃ ያሉ ሶስተኛ ዲግሪ ያላቸው ኢንተርሚናል ዲግሪ ያላቸው ሰዎች በዛ ደረጃ መሰልጠን አለባቸው። እኛ ጋር እንግዲህ ራሴ ምሳሌ መውሰድ እችላለሁ። እኔ ዩኒቨርሲቲው ከተቋቋመ ከአምስት እና ስድስት ዓመት በኋላ አካባቢ ነው የደረስኩት። አምስት ወደ ስድስተኛ ዓመት አካባቢ ላይ ነው ግማሽ ላይ ገባሁት። ግን ስመለከተው የዩኒቨርሲቲው አሁን ምልህን ቁጥር ቀርቶ ሁለት ፐርሰንት እና ምናምን አይሆንም ሰው አንድ ፐርሰንት መራ አይሞላም። በዚህ ደረጃ ያለ መስመርና ተማሪ ወይም አመራር ላይ ያለ ሰው ይሄን ያህል እንኳን አያሟላም። ስለዚህ በዛች ቁጥር ውስጥ ሆኜ ነው እኔ አሁን እንግዲህ ዩኒቨርሲቲ ነው ብዬ ዩኒቨርሲቲውን ተቀብዬ፣ መምህራን ያው በሁለተኛ ዲግሪ በብዛት አሉ። እሱም ቢሆን በተመጠነ ደረጃ ነው። አንደኛ ዲግሪ በአንደኛ ዲግሪ እያስተማረ ነው። በእርስ በርስ ተማማሪ የሚል ይመስል ነው። ዩኒቨርሲቲ የመንግስት ስለሆነ እንጂ የግል ቢሆን አንድ ቀንም እንዲፈንክሽን እንዲደረግ አይፈቀድለትም፣ ይዘጋል። ምክንያቱም ምንም የሚያሟላው ነገር የለም። አሁን የተቋማቱን መመዘኛዎች ጠቅሰዋል። ከዛ ባሻገር ዋነኛ አንኳር የሚባሉት የመምህራን የተማሪዎችና የአስተዳደር ቦርድንም እንደዚሁ የሚያካትት ነው። ትየተራ ለመሄድ በቅድሚያ የአስተዳደር ቦርድ ስየማውስ እንዴት ነው ከተቋሙ ጋር ተያይዞ ስለሚሄድ መልክ ነው የሚሰየሙት። የከፍተኛ ትምህርት አደረጃጀቱ ምን ይመስላል? በቦርድ ደረጃ እንግዲህ ይሄ ነው ዋናውና ትልቁ ነገር፣ እሱ ነው። ዩኒቨርሲቲን መምራት ያለበት ማን ነው? በዩኒቨርሲቲ አስተዳደሩ ውስጥ መሳተፍ ያለበት ማን ነው? ምን ክራይቴሪያ የሚያሟሉ ሰዎች ናቸው እዛ ውስጥ መምጣት ያለባቸው የሚለው ነገር ፒውርሊ ከሌላው ዓለም ጋር አመዛዝነን ኢቨን የቻይናን እንኳ ተሞክሮ ለማየት ሞክሬያለሁ። ብዙ ሀገሮችን በአጋጣሚ ለመጎብኘት እድል አጋጥሞኛል። አውሮፓም ብዙ ሀገሮች፣ ቻይናን፣ ህንድን፣ ደቡብ ኮሪያን እና ሌሎችንም ሀገሮች ለማየት እድል አጋጥሞኛል። ባየሁበት ሀገር ላይ እንዲሁ ኢንፎርማሊ ቦርድ ማን ነው እያልኩ አሁን የቻይናን ተሞክሮ ለመያዝ ሞክሬ ፣ ምክንያቱም መንግስት ወደዛ የሚመስል ሊኒንግ ስላለው አዝማሚያው ስላለው የነሱን ይሆን እንዲያነሳው የሚል ነበረ ለማየት የሞከርኩት። ግን በጣም የተቀየጠ ከየትም ሀገር የተሰበሰበ ነው። አንዴ ከደቡብ አፍሪካ፣ ከእንግሊዝ፣ ከድስ ከምናምን ሄደን አምጥተን ያመጣ ነው ተሞክሮ ይላሉ። ግን አንዱም የሚያሳምን ነገር አላየሁበትም። ይሄንን ያልኩት ለምንድን ነው? በቻይና አሁን ለምሳሌ ያየኋቸው ዩኒቨርሲቲዎች ውስጥ የቦርድ አባላቱ በሙሉ ቢያንስ ፕሮፌሰሮች ናቸው። የፓርቲ መሆን ያለመሆን ጉዳይ እሱ ሌላ ጉዳይ ነው። ቻይና ውስጥ አለመሆን የሚባል ነገር ስለሌለ ስለመሆን ነው የምናወራው። ግን ኳሊፋይ ያደረጉ ለምሳሌ ቴክኒክ ትምህርት ቤቱ ወይም ደግሞ እነዚህ በጣም ኃይለኛ ቴክኖሎጂ እንትን የሚያካሄድባቸው ዩኒቨርሲቲዎች ውስጥ ያሉ ኃይለኛ ቴክኖሎጂስቶች ወይም ኃይለኛ ሳይንቲስቶች ናቸው። በቦርድ የበላይነት የሚመሩት እና አባልም የሚሆኑት ሊቀንበርም የሚሆኑት ብዙዎቹ እንደውም በስራው ላይ ኦልሞስት የተሰማሩ ናቸው። እዛው ስራው ላይ ማለት ነው፣ በማስተማር ስራ ላይ፣ በምርምር ስራ ላይ ያሉ ናቸው። ስለዚህ የቻይና ተሞክሮ እኛም ሀገር አልሰራም። የማን ሀገር ተሞክሮ እንደሆነ በማይገባ ሁኔታ ግን የእኛ ሀገር አዋጁ ላይ እየተቀመጠው እና ያስቀመጡት ነገር በሙሉ የፖለቲካ አፊሊሽን ያላቸው ከመንግስት ጋር የሚሰሩ እንደውም የፓርቲ አባል የሆኑ በመንግስት መዋቅር ውስጥ የተቀመጡ ለምሳሌ ከትምህርት ሚኒስቴር ይምጣ አይምጣ አታውቅም እንጂ ከማዕድ ሚኒስቴር ሊመጣ ይችላል፣ ከባህል ሚኒስቴር ሊመጣ ይችላል። ከፈለከው ይሄ ሚኒስትሪ የሚባለው አለ አይደለም፣ ከሳይንስና ቴክኖሎጂ ብሎ ሊመጣ ይችላል ወይ ከሆነ ቦታ ብቻ የሆነ የሆነ። ከዛ በኋላ ግን ያሉት ወደታች ያሉትን እንትኖች ስትመለከት ኢቨን እነሱ ጋር አፊሌትድ የሆኑ የንግድ ድርጅት ስም የሚመሩ ሰዎች ሁሉ ይመጣሉ። የሚገርም ነገር ነው። የፓርቲ አፊሊየትድ የሆነ ድርጅትን የሚመሩ ሰዎች በፓርቲ የቦርድ አባል ወይ የቦርድ ቢጨንበር ሰብሳቢ የሆኑ ይመጣሉ እና ከዛ በኋላ ያለው ግን በክፍለ ሀገር ደረጃ ያሉት የክፍለ ሀገር አስተዳዳሪ፣ የከተማ ከንቲባ፣ ይሄ ድርጅቶች የሚባሉ አሉ። ደግሞ ያው በኋላ ውስጥ ውስጡ ቤቱ እንዴት ይታመሳል የሚለውን ነገርና ከትምህርት ይልቅ ያልሆነ ትኩረት ላይ እንዲህ እንዲወልቅ ያደረገው ነገር አንዱና በጣም አስቸጋሪው እንትን እሱ ውስጥ ነው ያሉት፣ የብሔር ብሔረሰቦች ድርጅት የሚባሉ አሉ፣ አደራጆች የሚባሉ አሉ። ለምሳሌ ከደቡብ ህዝቦች የመጣ አንድ ሰው እዚህ ውስጥ መጥቶ የደቡብ ህዝቦች የምናም ፓርቲ የሚባለው የአደጋ እንትን ስለሆነ እዚህ የቦርድ አባል ሊሆን ይችላል። የአንዱ ደግሞ እዚህ ሄዶ ደግሞ ሌላ ቦታ ሊሆን ይችላል። አይን እሱ ራሱን የቻለ መጠናት ያለበትና መታየት ያለበት ነገር ነው። ትልቁና ዋናው ነጥብ ግን الذي هو عرضه دي ريلي የአካዴሚክ ጉዳይ ምን እንደሆነ ያውቃሉ ወይ? ነው ስለ ካሪኩለም ልም ስለ ተማሪዎች ዴቨሎፕመንታል ሳይኮሎጂቸውን እናቸውን በደንብ የሚያቋያቀሉ የስኩል አድሚኒስትሬሽን እና ማኔጅመንት ጋር የተገናኘ ትምህርት የተማሩ ወይም ደግሞ እንደው አይደለም፣ ከሱ ጋር ጠረቤታ ያለው በሙሉ ስጠይቃቸው የሚጠራቸው ያው ፒኤችዲ የሚለውን ነገርና ዶክተር ነን የሚለውን ስም ነበር። አሁን በሙሉ ተሸክመውታል። እንደውም በብዛት የሚጠራቸው ያው ማስተር ስለኝ ይልሀል። የምን ማስተር ስላቸው ኤክስኪዩቲቭ ማኔጅመንት ስለኝ ይልሀል። ምን የማይሉት ነገር የለም። የት እንደሚመጣ ይሄ ትምህርት ቤት እንደሆነ ምናምን የሚባለው ቢሮ ተቀምጦ የሚመጣ ፕሬዚደንሻል እንደሆነ በደንብ ይገባሃል። ምክንያቱም ተሰብስበህ ከሚያነሱት ሀሳብ ላይ ስትመለከት አንድም ቀን እኔ እንግዲህ ሶስት ዓመት ሙሉውን በዋና ፕሬዚደንትነት ሰርቼ አንድ ተርሜን እንኳ መስጨረስ አቅቷቸው ነው እኔ እንድወገድ ያደረጉኝ ምክንያቱ ድርጅት ጋር አብረ መሄድ አልቻልንም። እነሱም ጋር ባሳስብ ልንጣጣም አልቻልንም። ጠዋትም ማታም ተውናግ የሚያደርጉ በሙሉ ስለ ፖለቲካና ፖለቲካ ጉዳይ እንጂ ስለ አከደንግ ጉዳይ የሚያወራ ሰው የለም። የቤት ውስጥ ያለ ኢንፍራስትራክቸር ይጉደለው አይጉደለው፣ ሜኒም አይምጣ የሚያውቁት ነገር የለም። ብቻ ይሄ ረብሻ ሊያስነሳ የሚችል ፖቴንሻል ረብሻ ያስነሳል፣ ወይም ደግሞ ረብሻ እንዲነሳ ሲፈልጉ እራሳቸው ናቸው የሚያስነሱት፣ ነገራችን ላይ እና ተማሪና ተማሪ እንዲጋጭ ችግር እንዲፈጠር የሆነ ነገር እና እንትን መጣ፣ ፌዴራል መጣ ምናም ብሎ አስፈራርቶ የሆነ ነገር እንዲፈጠር ተማሪ እንዲደበደብ ማሰር የሚፈልጉትን ወስዶ ለማሰር በቃ እንዲህ አይነቱን ነገር ሲፈጥሩት በዛን ጊዜ ነው የምታውቀው፣ እንጂ ስለምግብ ቤት ተማሪዎቹ ምን ይብሎ አይብሎ የሚያገባቸው ነገር የለም። እራበን ብሎ ተማሪዎቹ ሲጮሁ ሩጦ መጥቶ አንተ እንዲጠይቁ ይነሳሉ። የሚመደብልህ በጀት ያው በቀን ሶስት ብር ሁለት ብር ነው ለአንድ ተማሪ እንኳን በሁለት በሶስት ብር ቀርቶ በሁለት መቶ ብር ዛሬ መበላት የማይችሉበት ደረጃ ላይ እየደረሰ ነው። የሚያመጧቸውን ሰዎች አያችሁ እንደሆነ ይህንን የማስተዳደሩ ነው የሚይዙት። ደግሞ ገንዘብ እና ምናምን የሚይዙት ደግሞ የራሳቸው የሆነ ደግሞ የራሳቸው ኔትወርክ አላቸው። ማህበራት ይሉሃል። የካቢኔ አባል የሆኑ ሴቶችን ያደራጁና ሽሮ በርበሬ እንዲያቀርቡ ያደርጓቸዋል። እንዲዞት የሚመጣው አንዳንድ ጊዜ የተላ የተብላሽ ምናምን ያለ ነው። በአንድ ሰው አደለም በሀያ ሰላሳ ሰው ትግል ሊተካከል የሚችል ቤት አደለም። እንደዚህ ነው በማስተዳደር ነገር አሁን ከባድ ነው። እና ልጆቹ በየጊዜው አመጣሉ። አመፁ ይፈለጋል ደግሞ የሚገርም ነገር፣ እሱን ይጠቀሙበታል። ጠላት ወዳጅ የሚሉትን ነገር ይለዩበታል። ከአንተ ጋር በተለይ ደግሞ አንተን የፖለቲካ ሰው አለመሆንህን ለማሳየት በጣም ይጠቀሙበታል። ምን የሰራን ይለሃል። እኔ ቅጥር የፖለቲካ እኮ አይደለም እኔ እኮ አካደሚክ ሰው ነኝ። የምሰራው ለዚህ ነው። ለምን አለበለዚያ እንደ ባንክ ማኔጀር ፈጥራችሁ ቀጥራችሁ ለምን ማስታጣጣቸው አታስገቡትም? እንደዚህ አይነት እኮ አይደለም የኛ ስራ። ማኔጅ ማድረግ አይደለም እናንተ ናችሁ እኮ ማኔጅ እያደረጋችሁት ያላችሁት። ኢቨን ማይክሮ ማኔጅ እያደረገ ነው። ቦርድ ማድቤት ውስጥ ይገባል። መጻሕፍት ቤት ዝም ብሎ የውሸት ነው። የሆነ ነገሩ የሚረስ ነገር ምንም እንዴት ሚል አስረዳ። የድርጅቶችን የፖለቲካ ምናምን እና የሀገርን ቀጣይነት ለማረጋገጥ እንጂ በተማሪዎች ውስጥ ገብተው ተማሪዎቹ መከፋፈላቸውን እርግጠኛ መሆን አለባቸው። አንድ ኢትዮጵያን ማሰብ የለባቸውም። እሱን እርግጠኛ መሆን አለባቸው። የተሰጠውን ተልእኮ ሚት ነገር አላቸው። ተልእኮ ማስፈጸም መቻል አለበት። በተልእኮ መሰረት ደግሞ እንዲያርግ ሲባል ማድረግ የሚችል ጥያቄ መቅኘትና ማንሳት የማይችል ሆነ። ሌላው እንደዚሁ በትምህርት ጥራት ደረጃ ጋር ተያይዞ የሚነሳ የተማሪዎችና የመምህራን ጉዳይ አለ። የተማሪዎቹ የዩኒቨርሲቲ ምዘናን አልፎ የሚገቡት የጥራት ደረጃ ምን ይመስላል? የመምህራኖቹስ እንዴት ነው የሚለካው አስራ ሁለተኛ ክፍል ጨረሰ ተብሎ የሚመጣውን ተማሪ የምታውቀው ነው የሚሰጠው የትምህርት አይነት ባያንስ እንኳ ትምህርቱ መጥፎ ባይሆን እንኳ ምድብ ላይ ችግር አለ ሲመደቡ የሚገርመ ነገር አንዱ ወደ አንዱ ክልል ሲለቁ ካልኩሌትን የሆነ የሚጠቀሙበት መስፈርት አላቸው እኔ አንዳንድ ቀን ይገርመኛል ጎጃም ውስጥ ያለ የፈረስ ቤት ተማሪ አንድ ክፍል ውስጥ አገኘዋሉ ሀይስኩል አስራ ሁለተኛ ነበሩ ሲመደቡ መጥተው አንድ ክፍል አንድ ዲፓርትመንት አድርጓቸው አገኛለሁ ይህንትና ብዬ ማልጠጥ ከአንድ ብሔረሰብ የእንትናን ዩኒቨርሲቲ ሙሉን ያቀብጠልቀዋል። የእንትናን ዩኒቨርሲቲ ምን እንደሆነ በማይገባ መልኩ ምንድነው ስትላ፣ ብሔር ብሔረሰቦች የሌሎችንም እንዲለምድ ነው ምናም ይባል ቀለቀሉ። ታዳ ምን አለ ትንሽ ሚዛና ቢሆንና ማለት ፕሮፖርሽናል ቢሆንና ትንሽ ሁሉንም አይነት ነገር ቢሆን ብለህ ስትጠይቅ እኛ አደለንም ኮምፒውተሩ ነው እንዲያደረገ ይለዋል። ይሄ የብዙዎቻችን ትንሽ ክሪቲካል ለሆኑ ሰዎች ጭራሽ ሊዋጠን የማይችል በስብሰባ ላይ ሁሉ እያነሳን የምንከራከርበት ነ በጣም ገጠር የሆነና ብዙ የውስጥ ዝግጅቱ ጥሩ ያልሆነ መምህራኖች ኳሊፋይድ ያልሆኑ የማይፈልጉትና ጥሎት የሚሄዱ ትምህርት ቤት ውስጥ ያለ ተማሪ ወደ አንድ ዩኒቨርሲቲ መጣ ማለት ምን ማለት ነው? ነው በሌላም ቦታ ላይ እንደዚህ ነው የሚሰራው። በተሻለ ያለ ትምህርት ቤት ተምረዋልና ምናምን አድርገዋል የሚባለው የተመረጠ ዩኒቨርሲቲ ውስጥ እንዲሄዱ ይደረጋል። በዘመኑ የተሻለ ትምህርት አላቸው መምህራን ያላቸው ላይብራሪያቸው የተሟላ ነው፣ ኤሌክትሮኒክ እንትናቸው ጥሩ ነው ምናምን ተብሎ የሚገመተው ጋር የመጡት ሰዎች። አንዳንድ ዲፓርትመንት እኮ በስም ይጠራል፣ በብሔረሰቡ ይጠራል። አዲስ አበባ ዩኒቨርሲቲ ለምሳሌ ጂኦሎጂ እንትን ለእንትን እንትን አለ እንትን ተብሎ ተብሎ ታስቦ የወደፊት እንትን ሁሉ ፖለቲካ እንትን ዝም ብሎ ውስጥ አስገብቶ ሁሉ ምድብ ይመደባል። ያ ሁሉ ምንድን ነው መሰለ የትምህርት በሃይ ስኩል ውስጥ የተሰጣቸውን የትምህርት ደረጃ ያመላክታል። የተሻለ ትምህርት የተማሩ ልጆች የተሻለ ዩኒቨርሲቲ ውስጥ ገብተው የተሻሉ ሰዎች ወደፊት እንዲሆኑ ሁሉ ታስቦ የሚደረግ ምን ሌላው ዝም ብሎ ለይፋ ለማሱ ተብሎ የማስ ትምህርት የምታቀው ነው። የሃይስኩል መምህር ዛሬ ካለው ደግሞ እዛ አንጻር ከትምህርቱም ቢሆን ያቸው አንደኛ ዲግሪና ልትኖር የምትችለው ወደ ሁለተኛ ዲግሪ እንኳ በግላቸው ካልሆነ ወይ ምናምን ካልሆነ፣ አሁን ቅርብ ጊዜ ምናልባት አንዳንድ ስኮላርሽ ያገኙ እንዳሉ አላውቅም እንጂ በዛ ውስጥ ተወስኖ የሚጨመጡ ናቸው። ስለዚህ በነዛ ሰዎች ውስጥ የተፈላጩ ሰዎች ናቸው። ትምህርታቸውም የተሰላቸው ነው። በአብዛኛው ጊዜ ኖት ለመቀየር እንኳ ፈቃደኞች አይደለም። ያቻምና የዛሬ አምስት ዓመት አራት ዓመት የተማረበትን ኖት እንኳ መቀየርና ማደስና አፕዴት ማድረግ እንኳን ፈቃደኝነት የላቸውም። ቶሎ ገብቶ ቶሎ መውጣት ነው እና የማስ ትምህርት ስለሆነ ያችን የማስ ትምህርታቸውን ሰጥተው ይሄዳሉ። ልጆቹ ሊወጡ የሚችሉትን ነገሮች ማሰባቸው ይሄን ስልክ ሁሉም እንዳያጠቃልል ይችላል። እዛ ላይ የግል ትምህርት ቤቶች አሉ፣ ሚሽን ትምህርት ቤቶች አሉ አሉ። እነሱ እነሱ ላይ ደግሞ የሚማሩ የተሻለ አድቫንቴጅ አላቸው። ስለዚህ አመዳደቡ ላይም ተስተካክሎ አይመደብም እንጂ እንደ ዩኒቨርሲቲዎቹ ደረጃ ለምሳሌ የመጀመሪያ ጀኔሬሽን የምትላቸው ዩኒቨርሲቲ ውስጥ የሚመጡ ልጆች እና የሚመደቡ ልጆች ይሄ ግምት ውስጥ ገብቶ የሚመጡ ይመስለኛል። ሻለ ያሉት ሻለ ያለ ተማሪ ሊያገኙ ይችላሉ። ይሄ በመደዳ አስራ ሶስቱ አንድ ላይ የተቋቋመ ሁለተኛ ጀኔሬሽን ጀኔሬሽን እያሉ የሚያመጣቸው የዩኒቨርሲቲዎች ውስጥ በብዛት ብዙ ነገራቸው አዲስ የሆነ ልጆች ናቸው። የትምህርት አቀባበላቸው እርግጥ አንዱ ከአንዱ ትንሽ ልዩነት ቢኖረውም፣ በአብዛኛው የማስ የሚባላል ማሲፊኬሽን ነው የሚሉት እነሱ እራሳቸው በቃላቸው ነው የሚናገሩት። ማሲፊኬሽን ውስጥ እንዲያስፈትን የተደረገ ነው። አሁን የቅርብ ቀን የትምህርት ሚኒስቴር ስብሰባ ላይ በከፍተኛ ደረጃ የተደረገ ስብሰባና ትምህርት ሚኒስቴር እራሱ የሰጠው መግለጫ ነው። በከፍተኛ ትምህርትም ሆነ በዝቅተኛ ትምህርት ያው በሁሉም ማለት ነው የትምህርት አሰጣጡ ዘጠና በመቶ ከዘጠና በመቶ በላይ ነው የሚለው እንደውም እሱ ከዘጠና በመቶ በላይ ደረጃውን የጠበቀ አልነበረም፣ በጣም ዝቅተኛ ነው የሚል መግለጫ አውጥቷል። ማየት ትችላለህ። የትምህርት ሚኒስቴር የማስ መግለጫ በቃ በሀገሪቱ ደረጃ በቴሌቪዥን እና በሬዲዮ የተነገረ ነገር ነው። ስለዚህ እሱም መቀየር አለብን የሚል ገና አሁን አድሚት አደረጉ። ዘጠና በመቶ በላይ ተብሎ ነው ይታይ ዘጠና በመቶ ማለት የለም ማለት ነው። እና ነው ከምነግር ጋር ኦልሞስት ተመሳሳይ ነው ማለት ነው። እኔ የሚያየሁት ዩኒቨርሲቲ ውስጥ የምመለከተውም የተማሪ ደረጃውንም የምመለከተው ያውም የተለያየ ማበረታቻ ለማድረግ በግላችን፣ እባካችሁ ትምህርታችሁ ላይ ትኩረት አድርጉ መንበሉ መንበሉ ምን ከሌሎቹ ጣጣ ውጭ ወጣችሁ ሰው አድርጉ እራሳችሁን ለማለት እንኳ በሚያስቸግር ሁኔታ ውስጥ የነበረ በጣም ዝቅ ያለ እንግሊዝኛንም የማይሰሙ አማርኛንም የማይሰሙ ተማሪዎች አጋጥመኛል በግል ራሴ። እንዴት አይነት ምድብ፣ እንዴት አይነት ምርምር፣ እንዴት አይነት አሰራርና መመዳደብ እየተደረገ እንደነበረ ጠቋሚ ይመስለኛል። ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። አተካሳ